የጉጂ አባገዳዎች ህብረት በታጣቂዎች እንቅስቃሴና በመንግስት ኃይሎች ላለፉት ሶስት ዓመታት ከተፋጠጡባቸው አካባቢዎች አንዱ በሆነው ደቡባዊ የኦሮሚያ ዞኖች እየተባባሰ የመጣው የጸጥታ ችግር አሳስቧቸው ለውይይት መቀመጣቸውን ያወሳሉ። በምዕራብ ጉጂ ዞን ቡሌ ሆራ ከተማ ሰሞኑን በጉጂ አባገዳዎች በተጠራ የሰላም ጉባኤ ከአካባቢው ሰላምን ባራቀው ጉዳይ ላይ ምክክር መደረጉም የተገለጸው የኦሮሞ አባገዳዎች ህብረት ሰብሳቢና የጉጂ አባገዳ ጅሎ ማናው ነው። ስለ ጉባኤው በሰጡን ተጨማሪ ማብራሪያ Um ማንቴ ነጡን የጉጂ ህዝብ ምኑን እንቀመጣለን? በየዕለቱ እየተገደልን ነው ስለን ወተን ተሰባሰብን። ህዝቡ ራሳችንን የምንከላከልበት አቅም የለንም፣ አባገዳዮች ውጡና ውሳኔ ያሳልፉልን ስለን ነው የወጣ ነው። በዚያው መሰረት ነው ህዝቡም አባገዳዮችም ወተን በዛፍ ስር በስርዓታችን መሰረት ለውይይት የተቀመጥ ነው። ኦሮሞን እየገደለ ያለውን አስፈትቶ ልብስን አስወልቀው ገብቶ ራሱን የሚያጀግን የኦሮሞ ጠላት እንጂ ኦሮሞ አይደለም ያልነው። ዲሞክራሲ ኦሮሞ ሞቴ ዲና ኦሮሞ ሞቴ። የአባ ገዳዮቹ ህብረት መሰል ውሳኔን ለማስተላለፍ ያስገደደው ገፊ ምክንያት ምን ይሆን በሚል የተጠየቁት የኦሮሞ አባ ገዳዮች ህብረት ሰብሳቢ እና የጉጂ አባ ገዳጅ ልማን ነው ይህን መልሰዋል። ከሁለት ሺህ ሰዎች በላይ ነው በቅርቡ እንኳን በጉጂ የተገደሉት። ድርጊቱ ከባህላችን ባፈነገጠ መልኩ ነው የፈጸመው። ለህዝብ ነው የምንታገለው እያሉ ነው። ህዝባችንን አይተንም ሰምተንም በማናውቁ መልኩ የገደሉብን በአንድ ቀን አስራ ሶስት በሌላ ቀን ሀያ ሰው። እንዲህ ባለ መንገድ ሰው መግደል የተለመደ ተግባር ሆኗል። ስለ ገዳዮች ማንነት እኛ ያንን ኃይል አናውቅም። የምናውቀው ለኦሮሞ ነው የምንታገሉ ማለታቸውን ነው። አገዳደላቸውም የከፋ ነው። የጉጂ ኦሮሞውን ህዝብ አንገት ቆርጠው ነው ይዘው የሚሄዱ ሞራኒ አርቀቀበተ ሂደ መኒ ውመተ ኦሮሞ ውመተ ጉጂ አባ ገዳ ጅሎ ማን ነው? በኦሮሞ ልህቃኑ መካከል የተፈጠረው አለመደማመጥ የገዳ ስርዓትና ባህሉ ላይም ተጽዕኖን አሳርፏል የሚሉት በገዳ ስርዓት ኦሮሞ አይገዳደልም ያሉት አባገዳው በጉባኤው ኦሮሞን በመግደል በጠላትነት የተፈረጀውም ከዚሁ በመነሳት ነው ሲሉ አክለዋል። መሰል ከባህል ያፈነገጠ ግድያን የሚፈጽሙ ስሙ ሸኔ ነው። የተለያዩ ቋንቋ የሚናገሩ ሰዎች እንዳሉበትም ሰምተናል። አስቀድሜ እንደተናገርኩት ሰውን በቤቱ ሰብስቦ እሳት እያጋዩበት፣ ቦምብም እየወረወሩበት ይገድሏቸዋል። ከዚህ የተነሳ ነው ድርጊቱን የሚፈጽሙትን ጠላት ብለን ያወጅ ነው። አባገዳው የጉጂ ኦሮሞን ሰላም ለነሳው መፍትሄ ነው ያሉትን ውሳኔ ስለሚኖረው ተግባራዊነት ተጠይቀው እሱ በሂደት የምታይ ነው ብለዋል። የኦሮሞ አባገዳዎች ላለፉት ሶስት ዓመታት በኦሮሚያ ሰላም እንዲወርድና መደማመጥ እንዲኖር ጩኸናል፣ በማለት ጩኸቱ መፍትሄ አለማምጣቱንም አውስተዋል። ምን ያህል መፍትሄ ያመጣል የሚለውን እኛ አናውቅም። ውሳኔውን ያልተቀበለ ኦሮሞ አይደለም ነው የምንለው። እርቅ እንድመጣና መደማመጥ እንድኖር ያልሄድንበት መንገድ የለም። ላለፉት ሶስት ዓመታት ያም ይህንንም ኦሮሞ አይገዳደልም ብለን ስናባብላቸው ነው የቆየነው። አሁን ችግሩ ስባባስ እንጂ ስረግብ ባለማየታችን ነው በሕዝቡ ጥያቄ መሰረት ይህን ውሳኔ ያሳለፍነው። ቡቤ እና ሙርቴ ባይ ሙርቴ ተበርሳይና በኦሮሚያ ባለፉት ሁለት እና ሶስት ዓመታት ታጣቂዎች ይንቀሳቀሱበታል ከሚባሉትና ሰላም በተደጋጋሚ ፈታኝ ከሚሆንባቸው አካባቢዎች የደቡብ ኦሮሚያ ጉጂ ዞኖች ተጠቃሽ ናቸው። መንግስት በአካባቢው በመንቀሳቀስ ወንጀልን ይፈጽማሉ በሚል የሚከሰው የኦሮሞ ነጻነት ጦርን ሸኔ በሚል ስም በሽብርተኝነት መፈረጁም ይታወሳል። ለዶችቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።